በትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ የሚመራውና በህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ሁለቱ የህወሀት ቡድን ባለፈው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ካደረጉ በኋላ ውይይቱን በተመለከተ በተናጠል የሚያወጧቸው መግለጫዎች መካሰሳቸውን ቀጥለዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን የነ አቶ ጌታቸውን ቡድን ብሔራዊ ክደት ፈጽሟል ሲል ክስ አሰምቷል። የእናቱ ጌታቸው ቡድን በበኩሉ ተፈናቃዮች ወደ ቀያቸው እንዳይመለሱና ጊዜያዊ አስተዳደሩ ስራውን እንዳያከናውን ሌላኛው የህወሀት ቡድን እያደናቀፈ ነው ሲል ወንጅሏል። ሙሉጌታ ጽበሀ ተጨማሪ አለው። የትግራይ ክልል ጊዜያዊ አስተዳደር የህወሓትና የክልሉ የጸጥታ መዋቅር አመራሮች ባለፈው ሳምንት አዲስ አበባ ላይ ያደረጉት ውይይት አስመልክቶ ሁለቱም የህወሓት ቡድኖች ያወጧቸው መግለጫዎች እርስ በርስ የሚወቃቀሱበትን ይዘቶች የያዙ ናቸው። የመጀመሪያው መግለጫ በማህበራዊ ገጽ ላይ ከትላንት በስቲያ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ሲሆን፣ በጊዜያዊ አስተዳደሩ ስር የሚገኙ የህወሓት አመራሮች ብሔራዊ ክህደት እየፈጸሙ ነው በሚል ክሳ ሰምቷል ። መግለጫው ከህወሓት ተነጥለው የወጡ ናቸው የተባሉ አመራሮች ህወሓት ወክለው በጊዜው አስተዳደሩ መቀጠል አይችሉም። በዚህም ከጠቅላይ ሚኒስትር አብይ አህመድ ጋር ስለ የአስተዳድሩ ፕሬዚደንት መተካት በተመለከተ ተወያይተናል ካለ በኋላ ባለፈው ሳምንት በተደረገ ውይይትም ፕሬዚደንት ለመተካት የሁለት ሳምንት ቀጠሮ ተይዟል ብለዋል። ከጠቅላይ ሚኒስትሩ ጋር በነበረው ውይይት የእነ አቶ ጌታቸው ቡድንን የትግራይ ክልልን ጥቅም አሳልፎ የሚሰጡ ጥያቄዎች ለኢትዮጵያ መንግስት አቅርበዋል በሚለው የመግለጫው ክፍል እነዚህ የተባሉትን ጥያቄዎች በሰባት ነጥብ ዘርዝሮ አስቀምጧል። ከእነዚህም ውስጥ የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ ማህበረሰቡ እንዲቀላቀሉ ማድረግ ሂደት እንዲፋጠን የነ አቶ ጌታቸው ረዳ ቡድን ጠይቋል። በተጨማሪም የቀድሞ የትግራይ ተዋጊዎች ወደ ኢትዮጵያ መከላከያ ሰራዊት እንዲቀላቀሉ ጥያቄ አቅርቧል። ይህ ደግሞ ክህደት ነው ሲል የነ ዶክተር ደብረጽዮን ቡድን የነ አቶ ጌታቸው ቡድንን በመግለጫ ወንጅሏል። የክልሉ የጸጥታ ኃይሎች በትግራይ ጊዜያዊ አስተዳደር ስር እንዲሆን መጠየቁ እንደ ክህደት ከተጠቀሱት ጉዳዮች አንዱ ነው። በክልሉ ሰሜን ምዕራብ ዞን ውስጥ የሚካሄደው የማዕድን ማውጣት ስራ ከቁጥጥር ውጭ እየሆነ ነው በማለት በትግራይ በኩል ከኤርትራ ጋር ግንኙነት እንዳይፈጠር ለመከላከል በሚል የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ የነአቶ ጌታቸው ረዳ ቡድን ጥያቄ አቅርቧል። በማለትም መግለጫው ክስ አሰምቷል። በአቶ ጌታቸው የሚመራ የህወሀት ቡድን የትግራይ ህዝብና ሰራዊቱን የሚበትን ስራ እየፈጸመ ነው ያለው መግለጫው በክልሉ የቀለም አብዮት ለማነሳሳት እየሰሩ ነው ሲልም ገልጿል። መግለጫው የህወሀት ማ ዊ ኮሚቴ ችግሩን በአጭር ጊዜ መልክ ለማስያዝ የሚያስችል እቅድ አውጥቶ ወደ ትግል ገብቷል፣ ብለዋል። በመግለጫው ላይ ተጨማሪ ማብራሪያ ለማግኘት በአወዛጋቢው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋና የስራ አስፈጻሚ ኮሚቴ አባል ሆነው የተመረጡ ዶክተር ፍስ ሀብተ ጽዮን ለሁለት ቀናት ሙከራ ብናደርግም ምላሽ ማግኘት አልቻልንም። በሌላ በኩል በአቶ ጌታቸው ረዳ የሚመራ የህወሀት ቡድን ማዕከላዊ ኮሚቴ አባላት ትናንት ባወጡት መግለጫ በዶክተር ደብረ ጽዮን የሚመራ የህወሀት ቡድን ስልጣን እንዲሰጥ የፌዴራል መንግስቱን እየለመነ ነው ሲል ትችት ሰንዝሯል። መግለጫው የነ ዶክተር ደብረ ጽዮን ቡድን አመፀኛ ቡድን ብሎ የወነጀለው ሲሆን የጊዜው አስተዳደሩ ስራዎችና በፕሪቶሪያው ስምምነት የታጣቂዎች ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ስራ በማደናቀፍ ተገምግሞ ምላሽ ለመስጠት እንኳን አልቻለም ብሏል። ተፈናቃዮች ወደ ቀያቸው እንዳይመለሱ እየከለከለና እያደናቀፈ ነው ሲልም መግለጫው አክሏል። ይህ ቡድን የትግራይ ህዝብ ከፌዴራል መንግስት ጋር ወደ ቀውስና መቃቃር ማስገባት የሚያስችል አቅጣጫ እየተከተለ ነው በማለትም ከሷል። በዚህም ወደ ስልጣን ለመምጣት አቅዷል በማለት ገልጿል። የነ ዶክተር ደብረጽዮንን ቡድን በህወሀት ስም የባንዳነት ተግባር እየፈጸመ ያለ ቡድን ነው ብሎ የወነጀለው የነ አቶ ጌታቸው መግለጫም የትግራይ የጸጥታ ኃይልም የኔ ነው በማለት የትግራይ አንድነት የሚበትን አካሄድ እየተጠቀም ነው ብሏል። ባለፈው እሁድ በመቀሌ የተካሄደው የወጣቶች መድረክ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ ጋራ ወደ ነበረው ውይይት ተጋብዘን እንጂ ስልጣን ለማጽናት አይደለም የተጓዝነው ሲሉ ገልጸዋል። በአቶ ጌታቸው ረዳ በሚመራው የህወሀት ቡድን የማዕከላዊ ኮሚቴ አባል ከሆኑት ከአቶ ረዳኢ ሃለፎም ምላሽ ለማግኘት ሙከራ ብናደርግም ሳይሳካልን ቀርቷል። የህወሀት አመራሮች ክፍፍሉ እያሰፉት ውጥረቱም የሚያባብስ መግለጫዎች እየሰጡ ባሉበት ለመቀለ ከተማ ሁለቱም ቡድኖች የራሳቸው ከንቲባ በመሾማቸው የከተማዋ ከንቲባ ጽሕፈት ቤት ከአስር ቀን ናት በላይ ታሽጓል። በዚህም አገልግሎት ለማግኘት ነዋሪዎች እየተቸገሩ ይገኛሉ ሲሉ የመቀለ ከተማ ነዋሪ አቶ ኢዩኤል ጉዕሽ ይናገራሉ። በህወሓት አመራሮች የተፈጠረው ክፍፍል እሳቸው በሚሰሩት የኮንስትራክሽን ዘርፍ በከፍተኛ ሁኔታ እንዳዳከመው ይገልጻሉ። በአሁኑ ሰዓት ትግራይ ውስጥ የሚካሄዱ ብዙዎቹ የንግድና የስራ እንቅስቃሴዎች፣ ቢዝነሶች፣ የፕሮፌሽናል ስራዎች፣ የሙያ ስራዎች በሙሉ በጣም እየተዳከሙ ነው የሚገኙት። ዋናው ምክንያት በህወሓት ፓርቲ ውስጥ የተፈጠረው የፖለቲካ ችግርም ወዴት እየሄደ እንደሆነ መጨረሻው ምን እንደሆነ ውሳኔ የማያሳይ በየጊዜው አዲስ አጀንዳ እየተፈጠረ አዲስ ንትርክ የሚፈጠርበት ሁኔታ ህዝቡ ላይ በሚረጨው ንግግርና በሚጠቀሟቸው ቋንቋዎች፣ ቃላቶች እነዚህ ውንጀላዎች ተስፋ የሚያስቆርጥ ሁኔታ ተፈጥሯል። ከአንድ በላይ ቁጥር ያላቸው ከንቲባዎች በየከተማው መኖር መቀሌ ላይ የከተማ አስተዳደሩ ስራ እንዳይሰራ ሌጅቲሜሲ እንዳይኖር የዚህ ሁሉ ገፈጥ ቀማሽ ህዝቡ ነው። በህወሓት አመራሮች መካከል የተፈጠረው ልዩነት ከባለፈው ነሐሴ ወር ጀምሮ ምርጫ ቦርድ እውቅና ያልሰጠው ጉባኤ ሲካሄድ የፓርቲው ምክትል ሊቀመንበር አቶ ጌታቸው ረዳ ጨምሮ አስራ ስድስት የማዕከላዊ ኮሚቴ አባላት በጉባኤው አንሳተፍም ማለታቸው ተከትሎ ውዝግቡ በይፋ መውጣቱ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም